ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ዛሬ በጋቢና እኔ መሪ ጨብጫለሁ። ታክሲዋ ሞልታለች። መስታወት አረጋውም እዚህ አብራኛለች። ሰላም እንደምናመሻችሁ እንደምናመሻ ሄኖክ እንኳን ደህና መጣ። እንኳን ደህና ቆያችሁ አድማጮችም መስታወትም በምሽቱ የጋቢና ጉዞ። በቅድሚያ ወደ ጎንደርና ወልቃይት ሶስት ወጣቶች ተገደሉ ሲሉ ነዋሪዎችና ቤተሰቦች ይናገራሉ። መከላከያዎች ነው ከበዋል። ምላው ከበደ እና ዘውዱ ገረዚያር የተባሉትን ነው ሁለቱ ገደላል። በአሁኑ ይታየው የተባለው የባጃጅ ሹፌር በጥይት ገደሉ። ድምፃቸውን ለደህንነታቸው በመስጋት እንዲቀይሩ እንድንቀይርላቸው የጠየቁን ቤተሰብ ናቸው። መንግስት በጉዳዩ ላይ የተጠናቀረ መረጃ እንደሌለው አስታውቋል። አሁን እንደ ጊዜውም ከአካባቢው ከአካባቢ ረክ ባለ ሁኔታ ስለሆነ ያለሁት እናንተ በደረሳችሁ መረጃ ላይ መረጃ የለኝም። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የሰጡንን መረጃ ይዘናል። በሌላኛው ዘገባችን በዚህ በመገባደድ ላይ ባለው የአውሮፓውያን ዘመን 2016 የኢትዮጵያ መጣኔ ሀብት እድገትና ፈተናዎችን እንገመግማለን። አንድ በመቶ እንኳን አይሆንም ከአስር ሄክታር እና አስር ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት አንድ በመቶ ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ክፍል ላይ ዶክተር ደምስ ጫን ያለው በኢትዮጵያ የምጣኔ ሀብት ፖሊሲ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። በቀጥታ ደግሞ የቀድሞውን የዓለም ባንክ የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራን በጋቢና እናሳፍራለን። በሌላኛው ዘገባ በታዳጊ ሀገሮች የሚገኙ ልጃገረዶች የትምህርት እድል ለእድገታቸው ወሳኝ እንደሆነ ተገልጿል። ዝርዝሩን ይዘናል። ሴቶችን ለመርዳት ታልመው የሚደረገው የመዋለ ንዋይ ፍሰት ድህነትን ለመቅረፍ ከሚወጣው ገንዘብ ጋር ሲነጻጸር በጣም ዝቅተኛ ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪዮኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች። አጠርላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአማራ ክልል በመተማ ሁለት በማክሰኝት ደግሞ አንድ ወጣት ታህሳስ ዘጠኝ ቀን በጸጥታ ኃይሎች መገደላቸውንና በትናንትናው ዕለት የቀብር ስነስርዓታቸው መፈጸሙን ቤተሰብና ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ በክልሉ ሰዎች ይገደላሉ፣ ይታሰራሉ፣ አንዳንዶች ደግሞ የደረሱበት አይታወቅም። የክልሉ መንግስት ለዜጎቹ ምንም የሚያደርገው ጥበቃ የለም ይላሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው መንግስት ለዜጎቹ ጥበቃ እንደሚያደርግ ገልጸው ተገደሉ ስለተባሉት ወጣቶች ለጊዜው ከአካባቢው ርቀው ስለሚገኙ መረጃ የለኝም ብለዋል። አድማጮች የዚህን ዘገባ ዝርዝር ከዜናው ቀጥሎ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር የሩሲያና የቱርክ ፕሬዚዳንቶች የሩሲያ አምባሳደር መገደልን የሁለቱን ሀገሮች ግንኙነት እንደማይጎዳው ተስማሙ። በተለይም ሶሪያን በሚመለከት ከሩሲያ ጋር ያለንን ትብብር ማስፋት በአምባሳደሩ መገደል ምክንያት እንደማይጎዳ ከፕሬዚዳንት ፑቲን ጋር ተመሳሳይ ግንዛቤ አለን ሲሉ የቱርክ ፕሬዚዳንት ኤርጋዶን ተናግረዋል። ህዝበ አላህ የተባለው የሊባኖስ ተዋጊ ኃይል አሌፖ በተባለችው የሶሪያ ከተማ ውስጥ በመጨረሻዎቹ በተቃዋሚዎች የተያዙ ቦታዎች የቀሩት ሶስት ሰዎች በፍጥነት መውጣት አለባቸው ሲሉ አስጠንቅቀዋል። ምክንያቱም የሶሪያ ወታደሮች ዛሬ በቦታዎቹ ይገባሉና ሲሉ ገልጸዋል። ሶሪያ ውስጥ ለስድስት ዓመታት ለሚጠጋ ጊዜ ያህል ሲካሄድ በቆየው ውጊያ ህዝብ አላህ የሶሪያን መንግስት በመደገፍ ሲዋጋ ቆይቷል። በምስራቅ አሌፖ የቀሩት ሰዎች ምን ያህል እንደሚሆን መሆኑ ግልጽ አይደለም። አማጽያኑ ከአራት ዓመታት በፊት ከተማይቱን የያዙት የባሽር አል አሳድን መንግስት ለመገልበጥ በነበራቸው ስትራቴጂ መሰረት ነው። ይሁንና ካለፈው መስከረም ወር አንስቶ በሶሪያ የሚደገፈው የመንግስት ወታደራዊ ሀይል በከፈተው የማጥቃት ዘመቻ እየገፋ በመሄዱ ቀስ በቀስ በአማጽያኑ ስር የነበሩትን ቦታዎች እየለቀቁ ሄደዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ኪንሻሳ ፕሬዚዳንት ካቢላ ከስልጣን እንዲወርዱ በመጠየቅ በተካሄደው የተቃውሞ ሰልፍ ግልጭ ግጭት በመነሳቱ እስከ ሀያ የሚደርሱ ሰዎች ሳይገደሉ እንዳልቀሩ የተባበሩት መንግስታት ድርጅት ባለስልጣኖች ገልጸዋል። ሶስት ሰዎች እንደተገደሉ በአሜሪካ ድምጽ ሬዲዮ አፍሪክ ተረጋግጧል። ተቃውሞ ማካሄድ የተከለከለ ቢሆንም ትላንት በተለያዩ የመዲናይቱ ክፍሎች ተቃውሞዎች ተካሂደዋል። እማኞች እንደሚሉት ተቃውሞውን ለመበተን ፖሊሶች እንባ አስመጪ ጋዝ ተጠቅመዋል። የሀገሪቱ ተቃዋሚዎች መሪ ኤትየን ሺሴኬዲ ሰዎች ለፕሬዝዳንት ጆሴፍ ካቢላ ህገ ወጥ ስልጣን እውቅና መስጠት የለባቸውም ብለዋል። በመጨረሻም ወደ አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ሰዓት የተመደበልኝ ሰዓት አብቆጥተዋል። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞችን ይቀጥላል። ሄኖክ ሰማእግዜርና መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ስ በአማራ ክልል በመተማ ሁለት በማክሰኝት ከተማ ደግሞ አንድ ወጣት ታኅሳስ ዘጠኝ ቀን በጸጥታ ኃይሎች መገደላቸውን እና በትላንትናው ዕለት የቀብር ስነ ስርዓታቸው መፈጸሙን ቤተሰብና ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ በክልሉ ሰዎች ይገደላሉ፣ ይታሰራሉ አንዳንዶቹ የደረሱበት አይታወቅም፣ የክልሉ መንግስት ለዜጎቹ ምንም የሚያደርገው ጥበቃ የለም ይላሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላውን በበኩላቸው መንግስት ለዜጎቹ ጥበቃ እንደሚያደርግ ገልጸው ተገደሉ ስለተባሉት ወጣቶች ለጊዜው ከአካባቢው ርቀው ስለሚገኙ መረጃ የለኝም ብለዋል። ጽዮን ግርማ ዝርዝር አላት። የምኖርበት ቦታ አይገለጽ፣ ስሜም አይጠቀስ፣ ትክክለኛ ድምጼም ለአየር አይብቃ። አሁን ባለው ሁኔታ ከፍተኛ ስጋት ውስጥ ነኝ ያሉ አንድ በአማራ ክልል የሚገኙ ነዋሪ ለአሜሪካ ድምጽ እንደተናገሩት በክልሉ ከፍተኛ ችግር አለ። በተለይ ሕገ መንግሥቱ ከለላ ይሰጠናል ብለው የጠየቁ የወልቃይ ኮሚቴ አባላት ደጋፊዎችና በአማራ ክልል መንግስትን ተቃውሞ የወጡ ሁሉ እየተሳደዱ፣ እየተገደሉና እየታሰሩ ነው ይላሉ። በታህሳስ ዘጠኝ ቀን በመተማ ከተማ በእርሻ ቦታ ላይ የነበሩ ሁለት ወጣቶች እንዲሁም በጎንደር ከተማ አንድ የባጃጅ ሹፌር ገደሉን እኚሁ ነዋሪ ይናገራሉ። ትናንት ወዲያ በዘጠኝ ማለት ነው ደሎሎ ስሙ በመተማ ወረዳ እርሻ ቦታ ደሎሎ የሚባል ከአቶ ይልማ ፈረደ የእርሻ ቦታ ካምብ ማለት ነው ተቀምጠው እዛ እያወሩ እያሉ መከላከያዎች ሄደው ከበዋል። ምላው ከበደ እና ዘውዱ ደረዚየር የተባሉትን በሁለቱ ሁለቱ ገደላቸው። በአሁኑ ይታየው የተባለው የባጃጅ ሽፍር Бөлки йич гэддэлүт, мэ аз йчуру нәрдар, нен өмрөу нэй гэддэлүт гэддэлүт гэдэлүт яху нәй. Нә, яна ксэн нич савру, አቶ ዘውዱ ገብረ እግዚአብሔር የተባለ ከሟቾች አንዱ ነው የተባለው ሌላ ወጣት ቤተሰብ ጋር ደውለን አነጋግረን ነበር። ይህ ቤተሰብ እንደሚለው አሁን ባለበት ሁኔታ በጣም አስቸጋሪ ስለሆነ ስሜም ድምፄ ማይጠቀስ፣ ነገር ግን ዘመዳችን መገደሉንና አስክሬኑም በአንድ ቦታ ላይ እንደሚገኝ ተደውሎ ተነግሮን አስክሬኑን ልናመጣ ሄደን ነበር ይላል። አስክሬኑ ኮሮመር ምትባለው ከተማ ያው በስንት ግድ አንዴ የፌደራል እንደውላለን አንዴ ሻለቃ የለም አንዴ አንድ ሞታለቃ የለም ምናምን ብለው ያ ሆነ ልጅ እስከሚበራሽ ድረስ ነበር የሚፈልጉት መሰለኝ። ያው ሸጦ ምን ካለ በኋላ ሰይ ከመጣ በኋላ ማንም ሰው አናስፈልጋም ቅጠር እንኳ ራሱ እንዳላለሱ ማንም ሰው አይጠጋም ምናምን ብሎ በረግነ የምንቋጠረው እንጂ ወደ እሱ አልተጠጋም ነበር። መኪና ላይ እንደተጫነ ነው። ወደ ኮረመር ባርግ በማይካ ባርግ ነው ወደ ቀስ ጋር እናስገባው ነበር የተቀበልነው እና በጣም ከሶስት መኪና ሲገራበት ብሎ አዝሯል። አሁን ትናንት ልንቀበላቸው ስንል ደግሞ አንድ ሰዓት ነው ብለው ፀሐይ ላይ ነበር ዋሉ። ያው ዞሮ ዞሮ በስንት ግድ ትናንት አስር ሰዓት ምናምን ነው ቀብራቸው የነበረ ሉ ከእዛ ላይ እራሱ በጣም ፍተሻው እራሱ ወደ አደርድ የምትባለው ከተማ ልንገባትን አጥቢያ ሀይሎች ነበሩ። ቀውጢ የሆነ ፍተሻ ነበር። ብዙ ወታደር ነው

ይህንኑ በተመለከተ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዳይሬክተር አቶ ንጉሱ ጥላሁንን ጠይቂያቸው ነበር። ነዋሪዎቹ እንደሚሉት ወጣቶቹ የተገደሉት በስራ ላይ እንዳሉ፣ በተለይ ዘውዱ ገብረ እግዚአብሔር የተባለው ከሱዳን መሬት ላይ መሬት ተከራይቶ በማረስ ላይ እንደነበረ እና በአንድ ሌላ ዘመዱ እርሻ ቦታ ላይ ቁጭ ብሎ እየተጫወተ ባለበት ሁኔታ እንደሆነ ገልጸውልናል። እንደዚሁም የአማራ ክልል መንግስት ምንም አይነት ጥበቃ አያደርግልንም፣ ሰዎች እየተገደሉ ነው ታሰሩ ነው በሚል አቤቱታ አላቸው ስል ጠይቂያቸው ነበር። የክልሉ መንግስት ለዜጎቹ ሙሉ ጥበቃ ያደርጋል። ክልሉ መንግስት ብቻ ሳይሆን የሀገሪቱም መንግስት ማናቸውም ለዜጎች ጥበቃ ያደርጋል። ለዜጎችን ጥበቃ ለማድረግ እና በሀገሪቱ ሕግና ስርአት ለማስከበር የአስቸኳይ ጊዜ አዋጅ ታውጆ ሰላማዊ ሁኔታ በመረጋገጥ ላይ ነው ያለው። ነገር ግን አሁን በተባሉት ቦታዎች ተከሰቱ የተባሉትን ችግሮች እና ለእናንተ የደረሳችሁ መረጃዎች አሁን ለጊዜውም ከአካባቢው ረቅ ባለ ሁኔታ ስለሆነ ያለሁት እናንተ በደረሳችሁ መረጃ ላይ መረጃ የለኝም። ነገር ግን በአጠቃላይ ሁኔታ ተወስዶ የክልሉንም የማንኛውንም አካባቢ ሰላም የማስጠበቅ እና የህብረተሰቡን ደህንነት የመጠበቅ ስራ የክልሉ መንግስት ከፌዴራል መንግስት ጋር መተባበር እየሰራ ነው ያለው ግን እያንዳንዱ ላይ የተከሰተ ጉዳይ እና የተፈጠረ ሁኔታ ምን ይመስላል የት ቦታ ማን የሚለው ነገር መረጃ ስለሌለኝ በሌለ መረጃ ላይ ሳሳተ መረጃ መፍጠት አስፈላጊ ስላልሆነ በዚህ ላይ ምንም ማለት አልችልም ሁኔታውን እየተከታተልኩ ነው ያሉ አንድ ሌላ ነዋሪ ግን በአቶ ንጉሱ ሀሳብ አይስማሙም። በአማራ ክልል አሁን በጣም አስቸጋሪ ሁኔታ ነው ያለው። ሰዎች ዝም ቢሉም ውስጥ ለውስጥ ሰው እየታሰረ ነው፣ እየተገደለ ነው። በአጠቃላይ ሁኔታው አሳሳቢ ነው ይላሉ። እነሱ ሰው እየገደሉ ነው፣ በቃ በየጓረው ሰው እየመጡ ነው ያለው። ዝም ብሎ ለሚ የተጠና አስተናባሪ ነው ምናምን የተባለ ሰው ካለ ጠላት ካለብህም ማለት ነው። ያ ጠላትህ ከጠቆመ መግደል ነው ያለው አጠቃላይ አሁን ያለው ማንም መንግስት ሰርቶት የማያውቅ ያልሰራው ስራ ነው የሚሰራ ያለው። መጀመሪያ ሲቋቋም በህገ መንግስት ተቋቋመ። ህገ መንግስቱ ማፈረሱት ራሳቸው ናዱት። ከዛ በኋላ ህዝቡም አርፎ ተቀመጠ። አርፎ የተቀመጠ ህዝብ ደግሞ ይህን ጥያቄ እንደታነሳህ እያሉ እያለበት ቦታ እየመጡ እና አሁን ማይነቃቅ ለማን ያሉ በጣም ከባድ ከባድ ከባድ ፈተና ከባድ ስቃይ ነው ያለው። እኔ አሁን ባለው ሁኔታ ባለፈጠር ይሻል ነበር። ጌታ እንዲያው እንደዚህ ልታሳይ ነው የፈጠርከኝ። ነው ነው ያለው ያለው ከባድ ነው። እዚህ ሆነች መጠች ብታዩ በቀን ቢያንስ ቢያንስ በዚህ በአማራው ክልል በቀን ከአንድ ሺህ ሰው በላይ ታስረው ይሆናል። ስለዚህ ከዛ የሚሞት ሰው አለ በየቦታው የሚመታ የሚገደል ሰው አለ። ስለዚህ አሁን የክልሉ መንግስት ጥያቄዎችን እንፈታለን ብሎ ቃል ገብሮ ነበር። የአማራው ክልል ህዝብ ጥያቄ ምንድን ነው? የማንነት ጥያቄና የድንበር ጥያቄ ነው። ይሄ ደግሞ የክልሉን ጥያቄ ነው ብሎ አንስቶ ሲያበቃ አሁን ከትግራይ መንግስት ጋር ሆኖ የአማራው ክልል መንግስት አሁን የአማራ ህዝብ እየጨፈጨፈ ያለው ከባድ ነው በጣም በየትም ሀገር ታይቶ የማይታወቅ አቶ ንጉሱ ጥላሁን እንደሚሉት ህገ መንግስቱን አክብረው ለሚንቀሳቀሱ ሁሉ ህገ መንግስቱ ምላሽ ይሰጣል። ነገር ግን አሁን በአጠቃላይ በአማራ ክልል ያለውን የጸጥታ ሁኔታ ለማስጠበቅ ኮማንድ ፖስቱ ሁኔታዎችን እየተከታተለና እየተቆጣጠረ ይገኛል ብለዋል። በመገባደድ ላይ የሚገኘው የአውሮፓውያን ዘመን 2016 ለኢትዮጵያ ምጣኔ ሀብት ሁለት ከባባድ ፈተናዎችን ደቅኖ የሚያልፍ ይሆናል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ሰዎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ ዓመት ውስጥ ሀገሪቱ በከባድ ሕዝባዊ ተቃውሞች ስትታመስ ቆይታ በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ትገኛለች። በዛሬው የጋቢና ጉዞ የአንድ ዓመት የምጣኔ ሀብት እንቅስቃሴዎችና ተጽዕኖዎችን እንገመግማለን። ቀዳሚው እንግዳችን ከአዲስ አበባ ዶክተር ደምስ ጫን ያለው ናቸው በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርና እንደዚሁም በአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል ይላሉ። በዚህ አመት ያው ምናልባት በቅርቡ የዓለም ባንክ በኢትዮጵያ ያወጣውን አኗል ሪፖርት አቅርቦ ነበር። ኦቨር ኦል እንደሚያሳየው አጠቃላይ ምጣኔ ሀብት ዕድገት ስምንት በመቶ እንደሆነ ነው እንግዲህ ያለፈው አመት የታየው ይሄም እዛ ላይ እንደተገለጸው ምናልባት ከሆነ ቀደም ብሎ አይኤምኤፍ ፎርካስት አድርጎት ከነበረው አራት ነጥብ አምስት ከመቶ ኦልሞስት በእጥፍ እንዳደገ ነው ማለት ነው የሚያሳየው። አይኤምኤፍም በእርግጥ በጥቅምት ወር ውስጥ አስቀድሞ አራት ነጥብ አምስት ከመቶ ያድጋል ብሎ ያስቀመጠውን ትንባያ ወደ ስድስት ነጥብ አምስት ከመቶ አሻሽሏል። ይሄም የሆነው የመጪው የምርት ወቅት ላይ የሶስት ፐርሰንት ሶስት መቶኛ እድገት እንዳለ ከኢትዮጵያ መንግሥት መረጃ አገኘሁኝ በሚል ነው። አይምኤፎችንም በዚህ ዙሪያ አነጋግረናል። እነዚህ ቁጥሮች በሰው ህይወት ምን ለውጥ ያመጣሉ? ዶክተር ደምስ እንግዲህ በመጀመሪያ ደረጃ በተደጋጋሚ ስንናገር እነዚህ አጠቃላይ የኢኮኖሚ እድገት የሚያሳዩ ናቸው። ግን እነዚህ በሰው ህይወት ላይ ለውጥ ለማምጣት የስርጭት ጥያቄዎች አሉ። እንድምታው ኦቨር ኦል ይህ አይነት የኢኮኖሚ ድገት ካለ ድረስ በአጠቃላይ ድህነትን ለመቀነስ የተሻሻሉ ማህበራዊ አገልግሎቶችን፣ መሰረተ ልማት ስራዎችን ለመስራት ትልቅ ትልቅ አስተዋጽኦ አለው። በአጠቃላይ በመገባደድ ላይ ያለው ሁለት ሺ አስራ ስድስት ዓመተ ምህረት ለኢትዮጵያ ምጣኔ በጎ ነገሮችን ያመጣ ነው ወይስ አሉታዊ ነገሮች የበዙበት ነው? የእርስዎ ትንተና ምን ይመስላል ለምን በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ የሆነ ፖዘቲቭ የሆነ እድገት ግብርናው አሳይ አነት ቢሉ በዚህ በአየር ንብረት ለውጡ ምክንያት ሁለተኛ፣ ኦቨርኦል ኢኮኖሚ ስድስት ፐርሰንት እንዳደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዲት ለውጥ ያመጡ እንዳለ የብዙም ባይሆን በኢኮኖሚ ውስጥ መዋቅራዊ ሽግግር እየተደረገ ነው። እንግዲህ ሌላኛው የኢትዮጵያ ምጣኔ ባለፉት አስር ዓመታት የውጭ ባለሀብቶች ኢንቨስት እንዲያደርጉ በሩን የከፈተ እድሉን ደግሞ የሰጠና ተጠቃሚ የሆነ ምጣኔ ሀብት ለመገንባት ጥረት ሲደረግ ቆይቷል። የሀገር ውስጥ ባለሀብቶችንም እንደዚሁ ከዚሁ ጋር ግን ተያይዘው በዚህ በ2016 ዓ ም የተቃውሞ ሰልፎች በተለያዩ የሀገሪቱ አካባቢዎች የተስፋፉበትና ሰፋፊ እርሻዎች የተቃጠሉበት ሁኔታም ተከስቷል። ይሄ በአጠቃላይ ምጣኔው ላይ ምን አይነት ጫና ሊያሳድር ይችላል? በኢትዮጵያ ውስጥ ለምሳሌ በምርት በሰብል በየአመቱ ከአስራ ሶስት እስከ አራት አሁን በቅርቡ ያለው ሚሊዮን ሄክታር ነው ረን ምታመርሰው ይሄ ግልጽ የሆነ ማንም ሊያሚችል ኢንተርናሽናል ች ከዚህ ከአስራ ሶስት ምናምን ሚሊዮን ሄክታር በሰብል ምርት ላይ ከሚውለው አንድ በመቶ እንኳን አይሆንም ከአስር ሄክታር እና አስር ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት አንድ በመቶ ማለት ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ት ላይ የተመሰረተ ስለዚህ አሁን የምናወራ አሁን ያልከኝ ይኸው ትርምስ የተፈጠረ የምንልበት አንድ በመቶ በማይሞላው ኮንትሪቢሽን ባለው ነው እንግዲህ ይሄን ስል ግን አሁን ወደ መጨረሻ ላይ አነሳኸውን የተደረጉት እንቅስቃሴዎች ጉዳት የላቸው ማለት አይደለም። ምክንያቱም ኢኮኖሚው እኛ የምንፈልገው ከዚህ ከአነስተኛ ወደ መካከለኛ፣ ከመካከለኛ ወደ ሰፋፊ እርሻዎች እንዲገባ ነው። በዚህ ውስጥ የሀገር ውስጥም ከአነስተኛ ገበሬዎች ጀምረው እያደጉ የሚመጡ የውጭ ኢንቨስተሮችም እንዲመጡ እንፈልጋለን። እንድምተው ቀጥሎ ቢሆን ኖሮ የውጭ ኢንቨስተሮችንን ስንት ተለፍሶ ስንት ተደርጎ የመጡትን ስን ሊያሸሽ ይችል ይሆናል። አንዳንድ የምንሰማቸው ደግሞ ጉዳዮች አሁንም በሚዲያም በጋዜጣም የምናያቸው ኦኬ፣ አንዳንዶቹ በዛም ውስጥ ገብተው ፕሮፐርሊ ስላልሰሩ ይሄ አሁን እንደምናየው ከውጭ ብቻ ሳይሆን ከሀገር ውስጥም መንግስት እየተከታተለ ያለው ጉዳይ ነው። በአጠቃላይ ግን እንዳልኩ፣ ስቲል ስትራክቸራሊ የእኛ ግብርና አሁን እንደዚህ ጎልቶ በሚወራላቸው ትላልቅ እርሻዎች የሚመራ አይደለም። ዶክተር ጀምስ ጫን ያለውን አመሰግናለሁ። የዓለም የገንዘብ ድርጅት አይ ኤም ኤፍ የኢትዮጵያ ስራ መሪ ሁሊዮ ስኮላኖ በኢትዮጵያ እድገት ዙሪያ አስተያየት እንዲሰጡን ጠይቀናል። በዚህ አስተያየት እንግዲህ በሚያዝያ ወር ከወጣው የ አራት ነጥብ አምስት ከመቶ የምጣኔ ሀብት እድገት እንዴት ወደ ስድስት ነጥብ አምስት ከመቶ ከፍ ያለ ተመን ላይ እንደደረሱ ያስረዳሉ።

ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለስልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በሶስት ከመቶ መቀነሱን መጨመሩን አስታውቋል። ይህ መረጃ ለአመቱ ማለትም ለ2015 16 በጀት አመት ከነበረን 4.5 ከመቶ የእድገት ትንባያ ወደ 6.5 ከመቶ ከፍ እንዲል አድርገናል። ለያዝነው የበጀት አመት ያለን ትንባያ ደግሞ ምጣኔው በ7.5 ከመቶ እንደሚያደግ ነው። የዓለም የገንዘብ ድርጅት አይምኤፍ የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ የሰጡት ቃለመጠይቅ ነው። አሁን ወደ ስቱዲዮ እንግዳችን እንለፍ። ዶክተር አክሎግ ቢራራ ከ30 ዓመታት በላይ በዓለም ባንክና በሌሎች የምጣኔ ድርጅቶች የሰሩ የልማት ምጣኔ ባለሙያ ናቸው። ዶክተር አክሎግ ወደ ጋቢና እናሳፍርዎት እንደምናመሹ፣ ጤና ይስጥልኝ፣ እንደምናመሻቸው። እንግዲህ የኢትዮጵያ ምጣኔ በዚህ በመገባደድ ላይ ባለ በ2016 ዓ ም ፈተናዎችና የተፈጠሩ እድሎች እንዴት ይገመግማሉ? መጀመሪያ በጣም አመሰግናለሁ። እኔ ቅድም ዶክተር ደምስ ሲናገሩ ያልገባኝ ነገር ምንድ ነው ባለፈው ዓመት በጣም ከፍተኛ ድርቅ ስላለ ወደ አስራ ስምንት ሚሊዮን የሚሆኑ ወገኖቻችን በረሀብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለ እና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። በመሬት ላይ ያለው እና በፖለቲካ የሚነገረው በጣም ሊግባባልኝ አልቻለም። ይህን የምልበትም ምክንያት አንድ ሰነድ ሳነብ ነበረ። የአፍሪካ እንትን ዲቨሎፕመንት ባንክ ካንትሪ ስትራቴጂ ብሎ ከሁለት ሺ አስራ ስድስት እስከ ሁለት ሺ ሀያ ያወጣውን በማይበት ጊዜ አንዳንድ መሰረታዊ የሆኑ አሁን እንዲያውም የተባባሱ ክስተቶች አሉ። እነሱን ልጥቀሳቸው ይፈቀድልኝ እንደሆነ። ይቀጥሉ። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ህዝብ በጠቃሚነቱ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከመቶ ሰማኒያ ስምንት ሀገሮች መቶ ሰባ አራተኛ ናት ይላል። እና ይሄ ብቻ አይደለም። በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና ሀያ ስምንት ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። አርባ በመቶ የሚሆኑ ከአምስት አመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድተዋል። ይላል እና ተግዳሮቶቹን ለማየት ፈለግኩኝ። ምክንያቱም ይሄ ጥያቄ እንደሚመጣ ስለአሰብኩኝ፣ ዝም ብሎ የፖለቲካ ንግግር ከማድረግ ይልቅ ከመሬት ላይ ያለውን ሁኔታ በደንብ አይቶ ለህዝቡ ሀቀኛ የሆነ ግንዛቤ መስጠት ያስፈልግ ጋል የሚለው ስለሳበኝ ነው። አንደኛ፣ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድን ነው? የሰብአዊ መብቶች እስከታፈኑ ድረስ ከዚህ በፊት አሁን በዛሬው የአሜሪካ ድምፅ እንደ ሰማሁት ለምሳሌ በአማራ ክልል የሚታየው እንትን የሕዝብ ሰብአዊ መብት አፈና ነው የሚያካሄደው የሚካሄደው በሚታፈንበት ጊዜ እድገት አይኖርም ማለት ነው እንቅስቃሴ፣ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ በኢትዮጵያ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። ምርትን በሚመለከት የእርሻው ቅድም ዶክተር ደምሴ ሊናገሩበት ያልቻሉት ምንድን ነው ምርክ ምርት በጣም ዝቅተኛ ነው ይላል። ስግዝ ዝቅተኛ የሆነበትን ምክንያት በግብአቶች ነው ይልና ምንድን ናቸው ግብአቶች የጎደሉት የሚለውን ራሱ ይመልሰዋል። የብድር እጥረት አለ ይላል። የመስኖ እርሻ አልተስፋፋም ይላል። ቴክኖሎጂካል ኢንፑት የለም ይላል። ይሄ ግብአት የቴክኖሎጂ ኢንፑት መሬት እየጠበበ በሚሄድበት ጊዜ መሬቱ መሻሻል አለበት ማለት ነው። ግብአቱ በጣም መሻሻል ይኖርበታል ማለት ነው። ሌላው ደግሞ አንዳንድ ቦታዎች ላይ ምርት እያደገ በሚሄድበት ጊዜ ክፍፍያው በፍጹም ሊመጣጠን አልቻለም ይላል። ለምሳሌ በአንድ ስለዚህ ዶክተር አክሎግ ጊዜያችንም እያለቀ ነው በሰፊው የምናደርገው ይሆናል። አት ቪ አማሪክ ላይ በፌስቡክ ጠብቁን። ከዶክተር ደምስ ጋር ውይይታችን እንቀጥላለን። ለዛሬ ለሰጡን ትንተና እናመሰግናለን ዶክተር ደምስ። እንግዲህ እኔም አመሰግናለሁ አለቀ ማለት ነው አለ ወደ ምሽቱ የመጨረሻው ዘገባችን እናልፋለን አዲስ የወጣው የተባበሩት መንግስታት አመታዊ ዘገባ በታዳጊ ሀገሮች የሚገኙ ልጃገረዶች የትምህርት እድል ያለማግኘታቸው በዓለማችን ለሚታየው ድህነት መስፋፋት ከፍተኛ አስተዋጽኦ ይኖረዋል በማለት ዘግቧል የዘንድሮ የ2016 የአውሮፓውያኑ ዘመን አመታዊ ዓለም አቀፍ የስነ ህዝብ ጥናት ዘገባ በጆርዳን ዋና ከተማ አማን ነበር የተካሄደው። ሪፖርቱ የ10 ዓመት ዕድሜ የሚገኙ አዳጊ ሴቶች የወደፊት የህይወት ስኬትም ሆነ እንቅፋትን ለመመርመር ሞክሯል። እንደ ዘገባው በአስር ዓመት ዕድሜ ክልል ላይ የሚገኙ አብዛኞቹ ልጃገረዶች በማደግ ላይ በሚገኙ ሀገሮች የሚኖሩ ሲሆን መሰረታዊ ልማትና መሰረታዊ ትምህርትና ህክምና ባልተሟላበት ደህንነታቸውም አስጊ በሆነበት ቦታ ነው የሚያድጉት። የጾታ እኩልነት ካለመከበር ጋር በተያያዘ ዝላቲካሆ ያጠናቀረችውን መስታወት አረጋው ታቀርበዋለች። በጆርዳን ዋና ከተማ አማን የሚገኘው ፕሪንስስ አሊያ የተባለው የሴት ልጆች ትምህርት ቤት ተማሪዎች የጾታ እኩልነትን የሚያወድስ ግጥም ያዘለ ዜማ በዓለም አቀፉ የስነ ህዝብ ጥናት ዘገባ የመክፈቻ ዕለት ለታዳሚው አቅርበው ነበር። ዓመታዊው ዘገባ የተጠናቀረው በተባበሩት መንግስታት የህዝብ ጥናት የገንዘብ ድጋፍ ነበር። እድሜያቸው በ10 ዓመት ክልል ከሚገኝ 125 ሚሊዮን የዓለም ሴት ልጆች 89 በመቶ በታዳጊ ሀገር ነው የሚኖሩት። 35 ሚሊዮኑ በተመሳሳይ እድሜ ላይ የሚገኙ አዳጊ ሴቶች ደግሞ የሴቶች እኩልነት ፈጽሞ በማይከበርበት ሀገሮች ውስጥ ነው የሚኖሩት። የተባበሩት መንግስታት የበጎ ፈቃድ አምባሳደር ልልት ባስማ ቢንት ተላል እንዳሉት በተወሰኑ የዓለማችን ሀገሮች አንዲት የአስር ዓመት ሴት ልጅ በራሷ መንገድ ሕይወቷን ለመምራትና የወደፊት ዓላማዋንም ለማሳካት መጣር የምትጀምርበት እድሜ ነው። በቀሪዎቹ ሀገሮች ደግሞ በተመሳሳይ እድሜ ላይ የምትገኝ ወጣት የተስፋ በሮች ሁሉ ተዘግተውባት ሕይወቷ በሌሎች ሰዎች ነው የሚወሰነው። የማህበረሰቡ እምነትና የድህነት ጫናው የወደፊት ማንነቷ ላይ ከፍተኛ ተጽዕኖ ያሳድራል። በአስር ዓመት የዕድሜ ክልል ውስጥ የሚገኙ በታዳጊ ሀገራት ውስጥ የሚኖሩ ሴት ልጆች ያለ ዕድሜያቸው በትዳር ከመታሰር ውጪ የሚጠብቃቸው ሌላ ዕድል የለም። ከ60 ሚሊዮን በላይ የሚበልጡት ትምህርት ቤት የሚሄዱ አይደሉም። በዕድሜ ያቻ ከሆኑት አዳጊ ወንዶች በበለጠ ክፍያ ለሌለው የጉልበት ስራ የተጋለጡ ናቸው። በአለማችን በየአስር አስር ደቂቃው ልዩነት ለአካለ መጠን የደረሰች ልጃገረድ ህይወቷን ታጣለች። ዋነኛው የሞት ምክንያት አስገድዶ ከመደፈር ጋር ተያይዞ በሚከሰት ኤች አይቪ ኤድስ ሲሆን፣ ሁለተኛው ደግሞ ከፊታቸው የሚጋረጠውን ተደጋጋሚ ችግር መቋቋም ባለመቻል ህይወታቸውን ማጥፋት መፍትሄ በማድረጋቸው ነው እነተበከር Let us remember that we are all responsible. Let us remember that our every word and deed, positive or negative, can affect the road a girl travels from this crossroads. <laughs> ለዓለማችን ከፍተኛ ሚና የምትጫወት ሴት ከመሆንም የሚያዳግታት ምንም ነገር አይኖርም። የተባበሩት መንግስታት አመታዊ ዘገባ እንደሚለው በአስር ዓመት የዕድሜ ክልል ላይ የሚገኙ አዳጊ ሴት ልጆች የተሻለ የጤናና የትምህርት አገልግሎት እንዲያገኙ በማድረግ በሶስት እጥፍ የገቢ ምንጫቸውን ማሳደግ ይቻላል። ዘገባው በመጨረሻም ሴቶችን የበታች አድርጎ መመልከት ትክክል እንዳልሆነና ጉዳቱ አንድ ማህበረሰብ ላይ ብቻ ሳይሆን በዓለማችን የሚገኙ ልጃገረዶች በራሴ መቆም ጥንካሬን የሚያቀጭጭ መሆኑን አረጋግጧል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ ላይ በትዊተር እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው መስታወት አድረገው እና ሄኖክ ሰማግዜርነን። መልካም ምሽት በነገው ጉዞ እንገናኝ። መልካም